ጤናና አካባቢ ሁሌም አሳሳቢ ነው። አንድ አካባቢ ላይ በብዛት አዲስ ሰው መጥቶ ሲሰፍር የመጀመሪያ ፍላጎታቸው ውሃና ማገዶ ነው። አቶ አህመድ ሹክሪ የፋኦ ባልደረባ የጠፉ ደኖችን መልሶ ለመተካት የሚደረግ የትኛውም እንቅስቃሴ በጣም ተገቢ ነው። ምክንያቱም እነዛ ደኖች ጠፉ ማለት በረሃማነት ተስፋፋ፣ ድርቁ የበለጠ ጉዳት አደረሰ ማለት ነው። ዶክተር አደፍርስ ወርቁ የደን ምርምር ባለሙያ። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። በተለያዩ ጊዜያት ስለ ዛፍ ተከላ ዜናዎች ተሰምተዋል። ችግኞቹ ዛፍ ስለመሆናቸው ግን ብዙም አይነገርም። አሁንም ሌላ የችግኝ ተከላ እቅዳለ መንስኤና የት የሚለውን ድምጻቸውን ካስቀደምነው ነው እንግዶቻችን ማብራሪያ ለመከታተል ለጥቂት ደቂቃዎች አብራችሁን ቆዩ። ከሱዳን የሚሰደዱ ወገኖች በርክተው በሚገኙበት በጋምቤላ ክልል የተመናመነውን የደን ይዞታ ለማገዝ ያለመ አንድ እቅድ መነደፉን የተባበሩት መንግስታት የዓለም የምግብና የእርሻ ድርጅት በእንግሊዝኛ መጻሩ ፋኦ ከጥቂት ሳምንታት በፊት ይፋ አድርጓል። እንደ ፋኦ እቅድ ከሆነም በመቶ ሺዎች የሚቆጠሩ የሱዳን ስደተኞች ለማገዶ ፍጆታቸው የሚያውሉትን ዛፍ ከስር ከስር ለመተካት በ150 ሄክታር መሬት ላይ ወደ አንድ ሚሊየን የሚሆኑ የዛፍ ችግኞችን ለመትከል ታስበዋል። ፋኦ እንደሚለው ከጎርጎሮሳዊ 2013 ዓ ም አንስቶ ባሉት ጊዜያት ወደ 300 ሺ የሚሆኑ የእርስ በርስ ጦርነት ያፈናቀላቸው የደቡብ ሱዳን ዜጎች በጋምቤላ ክልል ውስጥ ይገኛሉ። እነዚህ ወገኖች ለምግብ ማብሰያ ሙሉ ለሙሉ የሚጠቀሙት እንጨት በመሆኑ በሚኖሩበት አካባቢ በሚገኘው የደን ይዞታ ላይ አሉታዊ ጫና ማሳደሩን የድርጅቱ የኃይልና የደን ልማት ባለሙያ አርቱር ጃቬንቱኒ ከሁለት ሳምንታት በፊት በሰጡት መግለጫ አመልክተዋል። እሳቸው እንደሚሉትም በሺዎች የሚገመቱ ሰዎች በአንዲት አነስተኛ አካባቢ በድንገት ሰፍረው ለምግብ ማብሰያ ማገዶ መቆራረጥ ሲጀምሩ በአካባቢው የተፈጥሮ ይዞታ ላይ ሊከተል የሚችለው ተጽዕኖ በቀላሉና በአጭር ጊዜ ውስጥ የሚታይ ነው። እርግጥ ነው ተሰደው ወደ አካባቢው የመጡት ወገኖች ብቻ ሳይሆኑ፣ ሀገሬውም ቢሆን የማገዶ ምንጩ የአካባቢው ደን ሆኖ መቆየቱና አሁንም መሆኑ የሚታይ እውነታ ነው። በዚህ ምክንያት የስደተኞቹ መጠለያ በሚገኝባቸው አካባቢዎች ለሚታየው ከፍተኛ የማገዶ ፍላጎት ዘላቂነት ያለው የኃይል አቅርቦትና አማራጭ እንዲኖር ያለ መጥናት ነው ፋኦ በማካሄድ ይህን የዛፍ ተከላ ሀሳብ እንደ አንድ መፍትሄ ያቀረበው። ሮም በሚገኘው የፋኦ ዋና ጽፈት ቤት ችግሮችን የመቋቋም መርሃ ግብር ዘርፍ ምክትል ዳይሬክተር አቶ ሹክሪ አህመድ የድርጅታቸውን እቅድ ምንነት እንዲህ ያስረዳሉ። ይሄ ፕሮጀክት የታሰበው ከደቡብ ሱዳን ለመጡ ስደተኞች ለሚሰፍሩባቸው አካባቢዎች ነው። ለስደተኞቹና ለአካባቢው ነዋሪዎች እንዲጠቅም ተብሎ የተዘጋጀ ነው። ዋናው ዓላማው ደግሞ ለማገዶነትና ለማብሰያ ለመጠቀም የዛፍ ቆረጣውና ከአካባቢው የእንጨት ለቀማ በአካባቢው ተፈጥሮ ሀብት አሉታዊ ተጽዕኖ እንዳያሳድር ተብሎ የተዘጋጀ ፕሮጀክት ነው። አቶ ሹኩሪን እንደሚሉት ፕሮጀክቱ በድርጅታቸው በተባበሩ መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ማለትም ዩኤንኤችሲአር እንዲሁም በኢትዮጵያ መንግስት ትብብር ሊከናወን ገና የተጀመረ መርሃ ግብር ነው እና ይሄ ፕሮግራም አላማው የተለያዩ ናቸው። ከእነኚህ መካከል ነው እንግዲህ የዛፎቹ ተከላ በአካባቢው ቶሎ ሊደርሱ የሚችሉ ዛፎችን እስከ አምስት ዓመት ድረስ ታቅዶ ሁለት ሶስት ዓመት ደርሶ አደራረሱ ራሱ በእንግሊዝኛ ስታገርድ ይባላል። ማለት በአንድ ጊዜ ሳይሆን በሁለት ዓመት በሶስት ዓመት አምስት ዓመት እያለ ያ ለማገዶነት እንዲጠቀሙበትና የተፈጥሮውን ጫካና የተፈጥሮውን ሀብት ላይ ጉዳት እንዳይደርስ ነው በአንድ በኩል። በሌላ በኩል ደግሞ የሚጠቀሙባቸው ምድጃዎችና አማራጭ የሆኑ ማገዶዎችም ሆነ የማብሰያ ቁሳቁሶችን ማቅረብ ነው። ይሄ ደግሞ የሚጠቀመውን ከሰልም ሆነ እንጨት የሚቆጥብ ሆኖ የተዘጋጀ ነው። እና ይሄ ነው ዋናው ፕሮግራሙ። ጋምቤላ አካባቢ ከለምነቱ ባሻገር የተሻለ የደን ሀብት እንደነበረው ይታወቃል። በዚህ ስፍራ የዓለም የምግብና የእርሻ ድርጅት አንድ ሚሊየን ዛፍ ስለመትከል እንዲያቀድ ያደረገው የአሁኑ ይዞታው አሳሳቢ በመሆኑ ይሆን? ሁሌም አሳሳቢ ነው። አንድ አካባቢ ላይ በብዛት አዲስ ሰው መጥቶ ሲሰፍር የመጀመሪያ ፍላጎታቸው ውሃና ማገዶ ነው። እንግዲህ አካባቢው የጫካም የምንም ከዚህ በፊት ደህና ካሉት የኢትዮጵያ አካባቢዎች አንዱ ነው። እንደሌላውም የኢትዮጵያ ክፍል ደግሞ በእርግጥም ብዙ የተፈጥሮ ጉዳት ደርሶበታል። ዲፎረስቴሽኑ ከዚህ በፊትም በነበሩም ስደተኞች አካባቢው በጣም የተጎዳ ነበረ። አሁን ደግሞ በጣም በብዛት እየመጣ ነው። ስደተኞቹ ከደቡብ ሱዳን እና ቀደም ብለን ከበፊቱ ተምረን የአካባቢውን የተፈጥሮ ሀብት ለመጠበቅ ምን ማድረግ አለብን በሚል ነው። እሳቸው እንደሚሉት ፋኦ ይህን በማሰብ አስቀድሞ ተሰዳጆቹን ጨምሮ ከማህበረሰቡ ጋር በመወያየት በአካባቢው የት ምን መደረግ እንዳለበት የሚያመላክት ጥናት ተካሂዷል። በዚህም በቶሎ ለታሰበው ዓላማ ሊደርሱ የሚችሉትንና ለአካባቢው የሚስማሙትን የዛፍ አይነቶች የመምረጥ ኃላፊነትም ለባለሙያዎች ተሰጥቷል። እንደ ታሰበው ከሄደም እቅዱ ተግባራዊ እንዲሆን የታለመው በመጪው የዝናብ ወቅት ማለትም የበልግ ወቅት ነው። የፋኦን የአንድ ሚሊየን ዛፍ ጋምቤላ ውስጥ የመትከል እቅድ በመጥቀስ አስተያየታቸውን የጠየኳቸው የደን ምርምር ባለሙያ ዶክተር አደፍርስ ወርቁ እቅዱ የሚደገፍ እንደሆነ ነው የሚናገሩት። በኢትዮጵያ የአካባቢና የደን ምርምር ኢንስቲትዩት የአየር ንብረት ሳይንስ የምርምር ዳይሬክቶሬት አስተባባሪ የሆኑት ዶክተር አድፍርስ ሊታሰብበት የሚገባ ዋና ጉዳይ ግን አለ ይላሉ። በጣም አስፈላጊ ነው እንደዚህ አይነት እንቅስቃሴ ፕሮጀክቱን በደንብ አላቀውም ሰው ይሁንና። በተለይ እነዚህ የሰፈራ ጣቢያዎች በኢትዮጵያ ውስጥ ያሉት በቆላማ አካባቢ ነው። በምስራቅ ሶማሌ ውስጥም እንደዚሁ በርካታ ሰፈራ አለ። እዛ አካባቢ የሰፈሩት ሰዎች ያው ቤት ለመስራትም ለማገዶም ስለሚፈልጉት በጣም ከፍተኛ የሆነ የቆላ ደኖች ምንጣሮ እንደተካሄደ አይቻለሁ። አሁን ይህንኛው ደግሞ አሁን ያነሳሽልኝ በጋምቤላ ነው። ጋምቤላ አሁኑን ሰፈራ ጣቢያ አላውቀውም፣ ግን ከዚህ በፊትም እዛ አካባቢ ቋሚ የሰፈራ ጣቢያዎች ስለነበሩ ይሄ የቆላው ደን ወይም ደግሞ ተፈጥሮ ደኑ በከፍተኛ ሁኔታ ተጎድቶ እንዲያገግም የተወሰኑ ጥረቶች እንደተደረጉ ከዚህ በፊት አስታውሳለሁ። ግን ቆላ አካባቢ ያው ይሄ የዝናብ እጥረቱ ወይም ደግሞ ሶይል ሞይስቸር ስትረስ የምንለው ችግር መሰረታዊ ችግር ስለሆነ እንደው ደጋ አካባቢ ችግኞችን በቀላሉ ተክሎ ለማጽደቅ እንደሚያስችለው ቀላል አይደለም የሚሆነው። ቆላማ በሆኑ በሆኑና ሰዎች በብዛት በሚሰፍሩባቸው አካባቢዎች እንደ ልቅ ግጦሽ፣ የመሬት እርጥበት እጥረት፣ እንዲሁም የድርቅ በተከታታይ መከሰት ወይም የፀሐዩ መጠን ከፍተኛ በመሆኑ የተተከሉ ችግኞች ዛፍ የመሆን እድላቸው መመናመን የደን መራቆትን ሊያባብሱ የሚችሉ ችግሮች መሆናቸውን የጠቆሙት ዶክተር አደፍርስ ይህ በኢትዮጵያ የደን ሀብት ዘርፍ ዋና እንቅፋት እንደሆነም አብራርተዋል። ዛፌ መትከል እቅድ አሁንም የሚበረታታ መሆኑን ያመለከቱት የደን ምርምር ባለሙያው እንዴት እንዴትና ምን አይነት ክትትል የሚለው ግን ትኩረት እንደሚያሻው ያሳስባሉ። የጠፉ ደኖችን መልሶ ለመተካት የሚደረግ የትኛውም እንቅስቃሴ በጣም ተገቢ ነው። ምክንያቱም እነዛ ደኖች ጠፉ ማለት በረሃማነት ተስፋፋ፣ ድርቁ የበለጠ ጉዳት አደረሰ ማለት ነው። ምክንያቱም እነዚህ የቆላ ደኖች ዲዘርትፊኬሽኑ እንዳይስፋፋ እዛ አካባቢ ያለው ይሄ ብዛሀ ህይወቱ እንዳይጠፋ እንደ መከላከያ ግንብ ጭምር ናቸው እና እነዛ ደኖች ላይ የሚደርሰውን ጉዳት መቀነስ፣ ሲጠፉ ደግሞ እንዲያቆጠቁጡ ወይም ደግሞ ተመልሰው እንዲመጡ ማገዝ በጣም በጣም የሚበረታታና የሚደገፍ ነው። ግን አሁን ይሄንን ስራ ስንሰራ እንዴት እንስራው ከባለፈው ተሞክሮች ጠንካራ ጎኖችን ወስደን እንዴት እንሂድበትና የሚሰራው ፕሮጀክት እንዴት ውጤታማ ይሁን የሚለው ላይ ይሄንን ስራ እየሰሩ ያሉ አካላት በደንብ ሊያስቡበት ይገባል። በእውቀት የተደገፈ ስራ መስራት ይኖርባቸዋል። ለምሳሌ አሁን ያለው የአካባቢ ሁኔታ ምንድን ነው? አፈሩ ምን አይነት ነው? የዝናብ ሁኔታው ምን አይነት ነው? የግጦሽ ሁኔታው እንዴት ነው? እና እዛ አካባቢ የሚሆኑ እጽዋቶች የቶቹ ናቸው? የቶቹስ ደግሞ ለማህበረሰቡ የኢኮኖሚ ጥቅም ይሰጣሉ የሚለውን ግንዛቤ ውስጥ መግባት መቻል አለበት። ምክንያቱም ደንን እንደው ለመትከል ብቻ መትከል በተለይ በቆላማ አካባቢዎች ብዙ አዋጭ ስለማይሆን ማለት ነው። አክለውም የደን ምርምር ባለሙያው የዛፍ ተከላው ከመከናወኑ በፊት የሚተከልበት ስፍራ በቅድሚያ መዘጋጀት እንደሚኖርበት መትከያውን ጉድጓድም አስቀድሞ መቆፈር እንደሚገባ ከተተከለ በኋላም አስፈላጊው ክትትል ሊደረግ እንደሚገባም ዘርዝረዋል። ስለዚህ ተክሎ ብቻ ሳይሆን ተከታታይነት ያለው ጥበቃ የማኔጅመንት የምንለውን ካደረግንላቸው ቆላማ አካባቢዎችን ቢሆን ደኖች ለምተው ውጤት ማየት የሚቻልበት እድል እንደሚኖር እገነዘባለሁ። ኤፍ ኤ ኦ ለዚህ ተገቢ የሆነ ኤክስፒሪየንስ ያለው ይመስለኛል። ያንን እንግዲህ ከክልሉ ጋር ከአካባቢ የደንና የአየር ንብረት ለውጥ ሚኒስቴር መስሪያ ቤት ጋር እንደዚሁም ደግሞ የኛ ምርምር ተቋምም አለ፣ የአካባቢ የደንና ምርምር ኢንስቲትዩት፣ ሌሎችም ባለድርሻ አካላቶችን ይዘው ወደ ስራ ውስጥ ከተገባ ውጤታማ የሆነ ስራ መስራት እና የተጎዱ አካባቢዎችን ተመልሰው እንዲያገግሙ ማድረግ የሚቻልበት ደኑም ውጤት ሊሰጥ የሚችል ደን እንዲሆን ማድረግ የሚቻል ይመስለኛል። የዓለም የምግብና የእርሻ ድርጅት በኢትዮጵያ ጋምቤላ ክልል የሚገኙ የስደተኞችንና የአስተናጋጁን ማህበረሰብ የማገዶ ፍላጎት በዘላቂነት ለማገዝ ያስችላል በሚል የነደፈውን አንድ ሚሊየን ዛፍ የመትከል እቅድ የቃኘው የዕለቱ መሰናዶ በዚሁ አበቃ። ማብራሪያ በመስጠት የተባበሩንን ባለሙያዎች እናመሰግናለን። አድማጮች፣ እናንተም አስተያየት ጥቆማችሁን ላኩልን። ሸዋየ ለገሰ ነኝ። ሰላም ሁኑ።